አውሮፓና ጀርመን። ጀርመን በምርጫ ዘመቻ ላይ ናት። ከሶስት ሳምንታት በኋላ ጀርመኖች የምክር ቤት አባላት ምርጫ ያካሂዳሉ። አብላጫ ድምፅ ያገኘው ፓርቲ ደግሞ መራሄ መንግስቱን ይመርጣል። በምርጫው ስድስት የፖለቲካ ፓርቲዎች እንደሚወዳደሩ ቢታወቅም ዋናዎቹ ግን ላለፉት አራት ዓመታት ጀርመንን በጥምረት የመሩት የቻንስለሯ የወይዘሮ አንግላ መርከል የመሃል ቀኝ ፓርቲ ወይም ክርስቲያን ዴሞክራቱ እና ቀድሞ የአውሮፓ ፓርላማ ፕሬዚዳንት የነበሩት ሚስተር ማርቲን ሹልዝ የሚመሩት ሶሻል ዴሞክራቱ ናቸው። ወይዘሮ ሜርከል ፓርቲያቸውን በተከታታይ ወክለው ሲወዳደሩ ይህ አራተኛ ጊዜያቸው ሲሆን ማርቲን ሹልዝ ወይዘሮ ሜርከልን ይገዳደራሉ ተብለው ነው ከፓርቲያቸው ለእጩነት የቀረቡት። ላለፉት ሁለት ወራት ሞቅ ቀዝቀዝ እያለ ሲካሄድ የቆየው የምረጡኝ ዘመቻ፣ በተለይ ባለፈው እሁድ ምሽት የተደረገው የሁለቱ ዋና ዋና ተፎካካሪዎች የቴሌቪዥን ክርክር በሚሊዮን የሚቆጠሩ ጀርመናውያንን ብቻ ሳይሆን አውሮፓውያንና ሌሎችም ሕዝቦች ስቦታ አይቷል። ክርክሩ በአራት ዋና ዋና የጀርመን ቴሌቪዥን ጣቢያዎች በቀጥታ የተሰራጨ ሲሆን እስከ 30 ሚሊዮን የሚደርሱ ጀርመኖች እንደተከታተሉትም ታውቋል። ቻንስለር ሜርከልና ፓርቲያቸው ተፎካካሪያቸውን ሚስተር ሹልስንና ፓርቲያቸውን በሁለት አሃዝ ልዩነት እንደሚመሩ የሕዝብ አስተያየት መመዘኛዎች ሲገልጹ ቆይተዋል። ሆኖም ግን ከመራጩ ሕዝብ ግማሽ ያህሉ ገና ለማንና ለየትኛው ፓርቲ እንደሚመርጥ ያልወሰነ እንደሆነ ነው የሚታወቀው። በተለይ ሚስተር ሹልስ በወይዘሮ ሜርከል ላይ በልጠው በመገኘት ካልወሰኑት መራጮስ ሕዝብ የበርካቶችን ድጋፍ በማሰባሰብ ቻንስለሯን የሚነቀንቁ ብርቱ ተወዳዳሪ ሆነው ይወጣሉ የሚል ተስፋ በተለይ በደጋፊዎቻቸው ዘንድ ታይቶ ነበር። ይህ ተስፋ ምንም እንኳ እስከ ምርጫ ሁለት ድረስ ሙሉ በሙሉ ባይሟጠጥም የውዱ ክርክር ግን እንደተጠበቀው ማርቲን ሹልስ አንጸባራቂ ሆነው የወጡበት እንዳልነበር ነው። ከክርክሩ በኋላ የወጡ የህዝብ አስተያየት መመዘኛዎች ያረጋገጡት ወይዘሮ ሜርከል ካላቸው የአመራር ብቃትና ጥንካሬ አንጻር ታዋቂ የመድረክ ላይ ተከራካሪ እንዳልሆኑ ነው የሚታወቀው። በአንጻሩ ሚስተር ሹልስ የታወቁ ተናጋሪና የመድረክ ሰው ናቸው። ሚስተር ሹልስ በክርክራቸው ማህበራዊ ፍትህ፣ ታክስና የጥሮታ ጉዳዮችን በሰፊው እንደሚያነሱና እንደሚሟገቱባቸው ተጠብቆ የነበር ቢሆንም እሳቸው ግን በስደተኞች ጉዳይና በውጭ ፖሊሲ ላይ ትኩረት እንዳደረጉ ነበር የተስተዋለው። ቻንስለሯ እንደ አውሮፓ አቆጣጠር በ2015 ዓ.ም ስደተኞች ወደ ጀርመን በገፍ እንዲገቡ የፈቀዱበትን አሰራር ተከትሎ ሲወቀሱ መቆየታቸው የሚታወስ ሲሆን ሚስተር ሹልስም ይህንን ጉዳይ በማንሳት የተከተሉት ፖሊሲ ሌሎች የአውሮፓ ህብረት ሀገሮችን ያላሳተፈና ጀርመንን ብቻዋን ዋጋ ያስከፈለ ችግሩንም ያልፈታ ነው በማለት ሜርከልን ወቅሰዋል። ሁሉንም ወደ ጀርመን መምጣት የሚፈልጉትን መቀበል ባይቻልም ተገን የሚያስፈልጋቸውንና መግባት ለሚሹ ግን ህጋዊ መንገድ ማዘጋጀትና ለችግሩም አውሮፓዊ መፍትሄ ማበጀት ያሻ ነበር በማለት እሳቸው ቢመረጡ ይህን ችግር በተሻለና አውሮፓዊ በሆነ ስልት እንደሚፈቱት በመግለጽ ብዙዎችን ጀርመኖች እያሳሰበ ያለው የስደተኞች ጉዳይ ከአመራር ድክመት እንጂ የማይፈታ ችግር እንዳልሆነ ሹልዝ ተናግረዋል። ወይዘሮ ሜርከል ግን ያን ውሳኔያቸው የተፈጠረውን ሰብአዊ ቀውስ ለመፍታት የተወሰደ ሰብአዊና ሞራላዊ ውሳኔ እንደነበረ በመጥቀስ የተፈጠሩ ስህተቶች መታረማቸውንና አሁን ግን ለችግሩ አውሮፓዊ መፍትሄ ለመፈለግ በጋራ እየሰራን ነው በማለት ወቀሳው በመንግስት ስልጣን ላይ ሲሆኑ ያለውንም ኃላፊነት ያገናዘበ መሆን ይኖርበታል ብለዋል። ሚስተር ሹልስ ግን ሁኔታው ወይዘሮዋን እንዳሉት ሳይሆን መወሰድ የሚገባቸው እርምጃዎች በወቅቱ ባለመወሰዳቸው ምክንያት የተባባሰ ነው በማለት ቻንስለሯን ተጠያቂ ነው ያደረጉት። ነገሩ ወይዘሮ መርከል ለመግለጽ እንደሞከሩት አይደለም፣ ጥሩ አድርገው ቢተርኩልንም ማለት ነው። ነገር ግን የስደተኛ ጎርፍ ወደኛ የመጣው በአንድ ቀን ብቻ ሳይሆን ለወራት ነው። ለዚህም ደግመን ደጋግመን አውሮፓዊ መፍትሄ ያስፈልጋል ብለናል። የሀገር ውስጥ ሚኒስትራቸውም የደብሊን ስምምነትን ተግባራዊ ይሁን ሲሉ ነበር። በዚህ ስምምነት መሰረትም በገቡበት ሀገር ከተመዘገቡ የግድ ወደ ጀርመን እንዲመጡ አይፈቅድም። ያሉት ከተማዎቹ ተጨናንቀው ሊንኮታኮቱ ሲሉ ነው። ያ ደግሞ የሚታይ ነው። ከዚህ በኋላ እሳቸው መጥተው ደግሞ ትክክል ነው ይሉናል። ነገር ግን ይህን ሁኔታ ማስቀረት ይቻል እንደነበር ማሰብ ያስፈልጋል። ወይዘሮ መርከል ይቅርታ ያደርጉልኝና ጎረቤት ሀገራትም በስምምነቱ መሰረት እንዲሰሩ ማድረጉ ቀደም ብሎ ቢደረግ የተሻለ ነበር በማለት የወይዘሮ መርከል አስተያየት የተፈጠረውን ስህተት ሊሸፍነው እንደማይችል ተሟግተዋል። ከዚሁ ከስደተኞች ጋር በተያያዘ በሚሊዮን የሚቆጠሩ ሰዎች ወደ አውሮፓ በተለይም ወደ ጀርመን ለመግባት ይፈልጋሉና ይህ ለጀርመን ሕብረተሰብ ስጋት አይሆንም ወይ በማለት ለቀረበላቸው ጥያቄ ቻንስለሯ በአግባቡ ከተያዘ ስጋት ሊሆን እንደማይችል አስረድተዋል ናይን በፍጹም እኔ ይህን እንደ ስጋት አላየውም ይልቁንም እንደ ትልቅ ስራ ነው የምመለከተው በአጽናፋዊ ዓለም ትስስር እኛ ጀርመኖች ለረዥም ጊዜ ጥቅም አግኝተንበታል እጅግ ብዙ ወደ ውጭ የምንልካቸው ምርቶች አሉን በዓለምም የውጭ ንግድ ግንባር ቀደሞች ነን ለዚህም ነው እኛ በርካታ የሥራ ቦታዎች አሉን ብዙዎች በዙሪያችን ባለው ግጭት ምክንያት ማለትም በሶሪያ አይሲስ፣ በኢራቅ እንዲሁም አፍሪካ ውስጥ ባለው ድህነት ምክንያት ራሳችንን መነጠል አይገባንም በማለት ለዓመታት ተናግረዋል። ለዚህም ነው በዚህ ላይ የበኩላችንን ማድረግ የሚገባል። ይህ ማለት ግን ሁሉም ወደ እኛ ይምጡ ማለት አይደለም። ባለፉት ሁለት ዓመታት የስደት መንስኤዎችን መዋጋት እንዳለብን ተምረናል። በልማት እርዳታም ሆነ ለግጭቶች መፍትሄ በመፈለግ ላይ ብዙ ገንዘብ ማፍሰስ ይኖርብናል በማለት በትክክልና በተቀናጀ ሁኔታ ከተሰራ ስደትም ሊቀንስና የሚመጡትም ጠቃሚ ሊሆኑ እንደሚችሉ በመግለጽ ምንም አይነት ስጋት ሊኖር እንደማይችል አስረድተዋል። ሌላው ሁለቱ ተከራካሪዎች በሰፊው የተከራከሩበትና ማርቲን ሹልስ ያነጣጠሩበት ጉዳይ የውጭ ፖሊሲ ላይ ነበር። ማርቲን ሹልስ ቻንስለሯን የአውሮፓ እሴቶች ሲጣሱና የዓለም ሰላም ሲናጋ የተለሳለሰ አቋም አሳይተዋል በማለት ለምሳሌም በሩሲያው ፑቲን በአሜሪካዊ ትራምፕና በቱርኩ ኤርዶጋን ላይ ጠንካራ እርምጃ ሲወስዱ አልታዩም ብለዋል። ቻንስለሯ ግን በተጠቀሱት መሪዎችና በዓለም በአለም ሰላም ላይ የተጋረጡት ችግሮች መኖራቸውን አምነው፣ ሁኔታው ግን በጥበብና በዲፕሎማሲ መፈታት ይኖርበታል ሲሉ ተከራክረዋል። ከፕሬዚዳንት ትራምፕ ጋር ልዩነት ቢኖራቸውም አሜሪካ ለዓለም ሰላም መረጋገጥ የምታስፈልግ መሆኗን በመግለጽ በልዩነትም ቢሆን አብሮ መስራት የሚቻልበትን ዲፕሎማሲያዊ ስልት መሻት እንደሚያስፈልግና ለዚህም ጥረት እንደሚያደርጉ አስታውቀዋል። ወይዘሮ ሜርከል አመሰግናለሁ። አውሮፓ ጠንካራና ተፎካካሪ መሆን እንዳለባት አስቀድሜ ሳመላክት ነበር። ዩናይትድ ስቴትስ ብቻዋን ያውም በኚህ ፕሬዚዳንት ስር የምታመጣው ነገር አይኖርም። ምክንያቱም አዎንታዊና ገንቢ ኃይል ከዋሽንግተን ስለመውጣቱ የምናውቀው ነገር የለም። የፕሬዚዳንቱ ቀጣይ ትዊትም የትኛውን አማራጭ ዲፕሎማሲ እንደሚጠቁም አናውቅም። የሰሜን ኮሪያን ችግር በቁጥጥር ስር ለማድረግ ሊሞከር የሚገባው አንድ ምሳሌ አለ የአውሮፓ ህብረት በባራክ ኦባማ ድጋፍ ለበርካታ ዓመታት ከኢራን ጋር ተደራድሯል ሩሲያና አሜሪካኖችም ተካተውበት ብዙ ውጣ ውረድ ሲታለፍ ሊደናቀፍ ነው ስንል በመጨረሻም ኢራንን የአቶም መሳሪያ መቀመሟን ለማስቆም ተችሏል በማለት የሰሜን ኮሪያን ችግር ለመፍታት የግድ አሜሪካንን መጠበቅ ላያስፈልግ ይችላልም ብለዋል ሚስተር ሹልስ የቱርክ ፕሬዚዳንት ሚስተር ኤርዶሃን በሀገራቸው ህዝብ ላይ ብቻ ሳይሆን በጀርመኖችም ጭምር እየወሰዱ ያሉትን እርምጃ በመጥቀስ ወይዘሮ መርከል ቱርክን እያባበሉ ነው በማለት እሳቸው ቢመረጡ ግን ቱርክ ወደ አውሮፓ ህብረት ለመግባት ከህብረቱ ጋር የምታደርገውን ድርድር እንደሚያስቆሙ ተናግረዋል። ወይዘሮ መርከል በዚህ ጉዳይም ላይ ቢሆን ከሚስተር ሹልስ ጋር እንደሚስማሙ ጠቅሰው ውሳኔው ግን በአውሮፓ ህብረት ደረጃ መሆን እንዳለበትና በዚህ ላይም እየሰሩ እንደሆነ ትኩረት የሚሰጡት ግን ለቱርክ የሚሰጠውን የገንዘብ እርዳታ ማቆም እንደሚሆን በመግለጽ የሚስተር ሹልዝን ወቀሳ አጣጥለውታል። በአጠቃላይም ዘጠና ሰባት ደቂቃዎች በቆየው ክርክር ሚስተር ሹልዝ ቻንስለሯን መሞገትና ማጋለጥ ይረዱኛል ያሏቸውን በርካታ የውስጥና የውጭ ጉዳዮችን ቢያነሱም፣ ሜርከል ግን ተረጋግተው በሰጧቸው መልሶችና ባካሄዱት ክርክር አሳማኝ ሆነው እንደታዩ ነው ብዙዎች የታዘቡት። ከክርክሩ በኋላ የተከራካሪዎችን ብቃትና አሳማኝነት በሚመለከት የተሰበሰቡ የህዝብ አስተያየቶች ሜርክልን በ55 በመቶ አሸናፊ ሲያደርጉ ሚስተር ሹልስን ግን 35 ከመቶ ብቻ ነበር የሰጧቸው። በአጠቃላይ ግን የፖለቲካ ክርክሩ መነቃቃትን የፈጠረና አዳዲስ ተስፋዎችን የፈነጠቀ እንዳልነበር ብዙዎች ይስማማሉ። ጀርመን ነዋሪ የሆኑት የህግና የፖለቲካ ሳይንስ ባለሙያ ዶክተር ለማ ይፍራሸዋ በበኩላቸው ክርክሩ ቀደም ሲል ከነበሩት ክርክሮች ያነሰ እንደነበር በመጥቀስ የእሁዱ የወይዘሮ ሜርከልና ሚስተር ሹልስ ክርክር የፈዘዘና አቅጣጫ ጠቋሚም እንዳልነበር ነው ለዶች ቬሌ በሰጡት አስተያየት የገለጹት። ለምሳሌ ያህል ኦስካላ ላፎንቴን እና ሄልሙት ኮል ነፍሳቸውን ይማርና ባለፈው አርፈዋል። በዘጠናዎቹ ላይ ያደረጉት ፍክክር ነው። የቀድሞ የባይሮ ፍራንስ ዮሴፍ ሽትራውስ እና ቪሊ ብራንድ፣ እነዚህ በጣም በጣም አድናቂ የሆኑ የቴሌቪዥን ፍክክሮች ነበሩ። የአቅጣጫ ውይይት ነበረ። ጀርመንን እንዴት አድርገን መሰረት እንጥላለን ለልጅ ልጆቻቸው ብሎ ሲጨቃጨቁበት የነበረው የዘጠናው ክርክር የጀርመን ውህደት ጋር የተያያዘ ነበር እና በጣም ሞቅ ያለ ህብረተሰቡን ያሳ ተሳተፈ እንደው የፖለቲካ እሳት ቢሞቅበትም ከእንቅልፉ የማይነቃውን ህዝብ አነቃቅተው ወደ ምርጫ እንዲሄድ ያደረገ ምሳሌያዊ የሚሆኑ ናቸው። የትላንትና ፉክክር ህዝቡን ይሄን ያህል የሚያነሳሳ አይደለም። ከሀገር ውስጥ ጭቅጭቅ ይልቅ የውጭ ፖለቲካን በትነጋገሩ የነበረው ያ የሚያሳየው ምንድን ነው? እኛ ተግባብተናል፣ የቤታችንን የውስጥ ወርክ እናቃለን። ግን አሁን ህዝቡ ጋር ቀርበን መነጋገር ስላለብን አንዳንድ ርዕሶች ላይ ተከባብረን፣ አዎ ልክነሽ፣ ልክኖት እየተባባሉ ተጨባብጠው ሄዱ ነው። ይሄ እንደውም የፖለቲካውን ስሜት የገ ነው ሌላ የቴሌቪዥን ክርክር የማይኖር ቢሆንም የምርጫ ዘመቻው ግን የሚቀጥል ሲሆን መስከረም 14 ቀን ግን ጀርመኖች ቀጣውን የጀርመን መርሃዊ መንግስት የሚያሳውቁበት ቀን ሆኖ መጠበቅ ይዟል። እኛም በዚሁ የዛሬውን የአውሮፓና ጀርመን ፕሮግራም እናጠናቅቃለን። ገባዩ ንጉሴ ለዶቼ ቪሌ ራዲዮ ብራስልስ